ወደ ዜና መጽሔት ትንታኔያችን እንሻገር። የዜና መጽሔት መጽሔተ ዜና ትንታኔያችን ጀምሯል። በምርጫ ቦርድ ውይይት ከተቃዋሚዎች ጋር ያደረገው እናስቀድማለን። የኢትዮጵያ ብሔራዊ የምርጫ ቦርድ ከተቃዋሚ ፓርቲዎች የቀረቡለትን ከአምስት መቶ በላይ ቅሬታዎችን መፍታቱን አሳውቋል። ቦርዱ ዛሬ ከሰዓት በኋላ ከተቃዋሚ ፓርቲዎች ጋር ባደረገው ምክክር ፓርቲዎቹ አልተፈቱልንም ብለው የዘረዝሯቸው ሌሎች ችግሮችንም አድምጧል። አልተፈቱም ተብለው ከፓርቲዎቹ የቀረቡ ችግሮች ወደፊት መፍትሄ እንደሚሰጣቸው የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቃል ገብቷል። የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ቀጣዩን ዘገባ ልኮልናል። እጩዎችን የኮቪድ ምርመራ ውጤት ከፍርድ ቤት ካላመጣችሁ አንመዘግብም ማለት፣ የተመዘገቡትን እጩዎችን ዛቻና ማስፈራሪያ እንደሚደርስባቸው የስራ መልቀቂያ ካላመጣችሁ አንመዘግብም ማለትና በጣም በርካታ ሌሎች ችግሮችም ከተቃዋሚ ፓርቲዎች ተዘርዝሯል። የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ምዲቅሳ በእለቱ ከተናገሩት በጥቂቱ እናስደምጣችሁም። ቢሮዎቹ የተከፈቱም ቢሆኑ ለምሳሌ እጩዎቹ በሌላ ቦታ፣ በሌላ ክልል ወይም ደግሞ በሌላ ወረዳ ስለሚገኙ እና ወደዛ መሄድ መሻገር ስለማይችሉ ሰነዳቸውን ሌላ ቦታ አቅርበው አጠገብ ያለ ሌላ ዞን፣ ሌላ ጽሕፈት ቤት አቅርበው እንዲመዘገቡ ይፈቀድልን ብለው ፈቅደን እነዛ ፓርቲዎች በአሶሳ እንዲመዘገቡ ሰነዳቸውን እንዲያቀርቡ እጩዎቻቸውን እንዲያስመዘግቡ አድርገናል። ሂደቱ እየተካሄደ እየተከናወነ ባለበት ጊዜ ችግሩ ስለመኖሩ ምንም ነገር ሳያነሱ ከተጠናቀቀ በኋላ እዚህ ቦታ እንዲህ አይነት ችግር ነበረ በሚል በማስረጃም ሳይረጋገጥ እንደገና ሂደቱን የማስከፈት አይነት ጥያቄ ስላለ ያው ለነዛ ጥያቄዎች አይሆንም የሚል ምላሽ ሰጥተናል ማለት ነው። ሶማሌ ክልል ላይ በጣም ብዙ አይነት ችግሮች ገጥመውናል። ከአይሲቲም ጋር በተያያዘ ከቢሮዎች መከፈትም ጋር በተያያዘ ከራሳችን ከአስፈጻሚዎቻችን ስነ ምግባር አለመጠበቅም ጋር በተያያዘ ማለት ነው። ከዛ አንጻር የመደናቀፍ ሁኔታ የተፈጠረባቸው ፓርቲዎች እጩዎቻቸውን ወይ በአዲስ አበባ ወይ በጅጅጋ የሚያስመዘግቡበት ሁኔታ ይኖራል። እጩዎች በማስመዝገብ ሂደት ከ500 በላይ ቅሬታዎች ቀርበው መፈታታቸውን ወይዘሪት ብርቱካን አክሏል። ተሰብሳቢ የፖለቲካ ፓርቲዎች በበኩላቸው አሁንም አልተፈቱም ያሏቸው ቅሬታዎች አቅርበዋል። ሉምባ ደሚስ እባላለሁ ከኢትዮጵያ ሶሻል ዴሞክራቲክ ፓርቲ ነው። እንደ ችግር አድርገን ያየ ነው በዚህ በደቡብ በኩል ላይ ጋሞ ዞን አካባቢ ላይ ምንድን ነው የመንግስት ሰራተኞች ለእጩዎች ተመዝግበው ስጋት አላቸው። አሁንም ቢሆን እያስፈራሯቸው ነው፣ ለመመለስ ችግር እንደሚገጥማቸው በቤተ ዘመድ በዘመድ በአዝማድ በተለያየ አቅጣጫ አሁንም እየተነኩ ነው። ሪዛይን እንዲያደርጉም የሚፈለግበት ሁኔታ ስላለ ምርጫ ቦርድ በዚህም በኩል ተከታታይ እንደመጀመሪያው እርምጃ የሚወስድበት ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። አመሰግናለሁ። ሰለሞን ታፈሰ ባላለሁ ከአዲስ ትውልድ ፓርቲ ነው። ቅድም እንደተገለጸው ፓርቲያችን በወላይታ ክንዶ ኬሻ በሚል ምርጫ ክልል ላይ አባሎቻችን እጩ ለማስመዝገብ ሄደው የተከለከሉበት ሁኔታ አለ። እዮብ ባላለሁኝ ከኢዜማን የመጣሁት በተለይ ጋምቤላን ሶማሌንና ቤኒሻንጉልን በሚመለከት እዚህ እንደ መፍትሄ ተደርገው የተቀመጡት ሌላ ቦታ ሄደው እንዲመዘገቡ መልእክት ተነግሯቸዋል የሚል ነው። እንደሱ አይነት መልእክት እንደ ኢዜማ አልደረሰንም። ሦስቱም ክልሎች ላይ አልተፈቱም ተብለው ከፓርቲዎቹ የቀረቡ ችግሮች ወደፊት መፍትሄ እንደሚሰጣቸው የቦርዱ ሰብሳቢ ቃል ገብተዋል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም ድርጅታዊ ጠቅላላ ጉባኤውን በማድረግ አዳዲስ አመራር መሰየሙን የገለጸው የኦሮሞ ነጻነት ግንባር በምህፃሩ ኦነግ አንደኛው ቡድን ስለ ውሳኔዎቹና ቀጣይ አቅጣጫዎቹ ዛሬ ይፋዊ ጋዜጣዊ መግለጫ ሰጥቷል። በአቶ አራርሳ ቢቅላ የሚመራው ኦነግ ከተፈቀደለት በቀጣዩ አገራዊ ምርጫ ላይ ባለው አቅም እንደሚገባም አሳውቋል። ምርጫ ውስጥ ገብተን ጥሩ ውጤት እናመጣለን የሚል ግምት ግን የለንም ሲልም አክሏል። በአቶ ዳውድ ኤብሳ የሚመራው የኦሮሞ ነፃነት ግንባር በበኩሉ አስቀድሞም ተካሂዷል የተባለውን ጉባኤ እንደማያውቅ ጠቁሞ ህገወጥ ሲል ገልጾታል። ፓርቲውን የምንወክለው እኛንን ያለው በአቶ አራር ሳቢቅላ የሚመራው ቡድን ጉባኤውን ታዛቢዎች በመላክ የተከታተለው የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጸድቅልናል ብሎ በመጠባበቅ ላይ መሆኑንም ተናግሯል። በጉባኤው አካታችነትና ተያያዥ ጉዳዮች ላይ ጥያቄ የቀረበለት የአመራር ቡድኑ በሌላው ወገን ፍላጎት ማጣት እንጂ ግብዣው ለሁሉም የፓርቲው አባላት መደረጉን ገልጧል። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ va a በባለፈው ሳምንት የመጨረሻ ቀናት ጉለሌ በሚገኘው የኦሮሞ ነጻነት ግንባር ዋና ጽሕፈት ቤት ድርጅታዊ ጠቅላላ ጉባኤ ማካሄዱን ያሳወቀው የፓርቲው አመራር ቡድን ዛሬ ለብዙሃን መገናኛ ተቋማት በሰጠው ይፋዊ ጋዜጣዊ መግለጫ፣ ጉባኤው አስተላልፈዋል ያለውን የውሳኔ ነጥቦች ዘርዝሮ አብራርቷል። በዚህም ጉባኤው በቀጣዩ ምርጫ ለመሳተፍ በቁርጠኝነት መስራት፣ የታሰሩ የድርጅቱ አባላት እንዲፈቱና ተዘግተዋል የተባሉ የፓርቲው ጽሕፈት ቤቶች ተከፍተው ፓርቲው በሰላማዊ ትግል ውስጥ ተሳትፎውን እንዲያጠናክር የሚሉ ሀሳቦች ተካተዋል። ተካሂዷል በተባለው ጉባኤ በምክትል ሊቀመንበርነት መመረጣቸውን የተናገሩት አቶ ቀጀላ መርዳሳ በዚሁ መግለጫ የጉባኤውን አካታችነትና ሕጋዊነት አስመልክቶ ጥያቄ ቀርቦላቸው አስቀድሞ አጋጥሞናል ያሉትን እንዲህ አብራሩ። ምርጫ ቦርድ ያለው ሁለታችሁም ቢሮዋችን ድረስ መጥታችሁ በተለይ ስራ አስፈጻሚ ኮሚቴ ሊቀመንበሩን ጨምሮ ጠቅላላ ጉባኤን የምታካሄዱበት ሁኔታ ላይ ለመነጋገር የመጀመሪያውን ስብሰባ በእኛ ቢሮ አድርጉ ነው ወርዱ ሁኔታውን እናመቻቻለን ደግሞ እንታዘባለን እንጂ ሌላ የምናደርገው ነገር የለም፣ ብለው ደብዳቤ ጻፉልን ለሁለታችንም ለታይሳ ሰላሳ ነው የቀጠሩን። ስንሄድ ሊቀመንበሩ የለም ሊቀመንበሩ አልመጣም ብሎ ደብዳቤ ጽፈዋል። በእኛ ጉዳይ ጣልቃ ገብታችኋል የሚል ስሞታ ሙሉ አሰምቶ እንደቀረ ከኛ ጋር ተቀምጦ ለመነጋገርም ፈቃደኛ እንዳልሆነ ተረድታናል ማለት ነው። በዚሁ መግለጫ ጉባኤው የፓርቲውን ህገ ደንብ በኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ መሰረት ማሻሻሉን ፓርቲውን አጋጥሞታል የተባሉትን ችግሮች መገምገሙንና የአመራር ምርጫ ከናውኖ ማጽደቁንም የገለጹት አቶ ቀጀላ በአጭር ጊዜ ወደዚህ መምጣታቸውም በቦርዱ ምክረ ሀሳብ መሰረት ነው ብለዋል። አስቀድሞም በኦሮሞ ነጻነት አመራሮች መካከል የተፈጠረው ልዩነት ላይ ማብራሪያ በመስጠት ለዚህ ጉባኤ መጠራት የፓርቲው አባላት ግፊት እንደነበር የገለጹት ደግሞ የድርጅቱ ሊቀመንበር ሆኖ መመረጣቸው የተነገረው አቶ አራርሶ ብቅላ ናቸው። የውዝግቡ ሁሉ መነሻ በሆነው በወርሃ ሐምሌው አስቸኳይ ስብሰባ የ የታሰሩ አመራሮች እንዲፈቱና የድርጅቱ ቀጣይ አቅጣጫ ላይ ነበር የመከር ነው ሲሉም በማከል በአመራር መካከል ችግር ስፈጠ የቁጥጥርና ስነ ምግባር ኮሚቴ ችግሩን የመለየት ኃላፊነት ነበረበት። በዚያው መሰረት ስለ ስብሰባውና ሌሎች ጉዳዮች መርምሮን ነበር። በድርጅታዊ ደንብ መሰረትም ይህ ኮሚቴ ፓርቲው እንዳይከፈል ውሳኔ ማስተላለፍ ነበረባቸው። ያ አልሆነም። እናም የድርጅቱ አባላት ይህ ድርጅት እነ ጄኔራል ታደሰ ብሩ፣ እነ ባሮ ቱምሳ መስዋዕት የሆኑበት ነው ሰብስቡን ብለው ጉባኤውን

ውሳኔዎች የሚተላለፉት በጋራ ነው። ኦነግ ባለፉት ወራት አመራር መስጠት አልቻለም፣ ሌላ አመራር ማውጣት አለበት ማለት በዚህ ሂደት ነው የአመራር ለውጥ ያደረገው። ምርጫ ቦርድ አንድ ላይ እንድታደርጉ ነበር ያለው። እምቢ ከተባለስ በሌላኛው በገን መልሱን ስጡት እናንተ ራሳቸው። ስለዚህ እኛ ማድረግ የሚገባንን አደረግን። ቦርዱ እንዴት ያዋል የሚለው እያንዳንዷን ሂደት ስለሚያውቅ ለውሳኔ የሚቸገር አይመስለኝም፣ ግን እናየዋለን። የጉባኤው ህጋዊነት ላይ ምርጫ ቦርዱ ታዛቢዎቹን ልኮ መከታተሉን መግለጫው አስቆጥቷል። ምንም እንኳን ፓርቲው ከባድ ጊዜን ቢያሳልፍም በምርጫው ላይ ለመሳተፍ እንደሚጥሩ ግን ተናግረዋል። አቶ ቀጄላ፣ ባለን አቅም ቦርዱ ከፈቀደልን እንገባለን። እኛ የመጀመሪያ እርምጃችን ድርጅቱ እንዳይፈርስ እሱ ላይ ነው ትኩረታችን ያደረግነው ፈታኝ ሁኔታ ውስጥ ስለነበር ምርጫ ውስጥ ገብተን ጥሩ ውጤት እናመጣለን የሚል ግምት የለንም። በሊቀመንበሩ አቶ ዳውድ ኢብሳ የሚመራው የኦሮሞ ነፃነት ግንባር ግን ጉባኤውን ህጋዊነት በመንፈግ በውስጥ ጉዳይ ገዢው ፓርቲ ይገባብኛል የሚል ወቀሳ ማቅረቡንም መዘገባችን ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ በሂደቱ ሊያሳልፍ የሚችለውን ውሳኔ ጠይቀን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ኢትዮጵያ አስትራዜኔካ የተሰኘውን የኮቪድ-19 ክትባት መስጠቷን እንደምትቀጥል የጤና ሚኒስቴር አስታውቋል። በርካታ የአውሮፓ ሀገራት ክትባቱ ተያያዥ ጠንቆች አሉት በሚል መስጠትም አቁሟል። ኢትዮጵያ ክትባቱን በሚመለከተው የጥራት ተቆጣጣሪ አካል አስፈትሻ ማስገባቷንና የጤና ሚኒስቴር በጉዳዩ ላይ ማረጋገጫ ሰጥቶ ክትባቱ እንዲቆም እስካልወሰነ ድረስ ክትባቱ እንደሚሰጥ አስታውቃለች። ተጨማሪ ዘገባ ሰለሞን ሙጬ Dijaba el ኢትዮጵያ ባለፈው ቅዳሜ የጀመረችውን የኮቪድ-19 ክትባት መስጠቷን እንደምትቀጥል የገለጸው የጤና ሚኒስቴር የደም እርጋት ተጓዳኝ የጤና ችግር ይታይበታል በሚል በብዙ የአውሮጳ ሀገራት እገዳ የተጣለበት አስትራዜኔካ የተባለው ክትባትን እየሰጠች ትቀጥላለች ሲሉ የጤና ሚኒስትሯ የክትባት ጉዳዮች አማካሪ ዶክተር ሙሉቀን ዮሐንስ ለዲ ደብልዩ ነግረዋል። እንደ ኢትዮጵያ እኛ የተለያዩ ታስክ ፎርሶች አሉን። ናሽናል የሚነገር የአድቫይዘሪ ግሩፖች አሉን፣ ክሊኒካል አድቫይዘሪ ግሩፖች አሉን። ስለዚህ እሱን ሪከመንዴሽን ስትሪክትሊ ፎሎ እናደርጋለን። አንዱ እና ዋና ያ ነው። ሁለተኛ በሀገር አቀፍም ደረጃ የኛ የሬጉላቶሪ ያለን የኢትዮጵያ ፉድ አድሚኒስትሬሽን ኦቶሪቲ ያለን፣ ይሄ ኦቶሪቲ መጀመሪያ መድኃኒቱ፣ ይህን ክትባት ሲያስገባው ሁሉም ስቴፖች ጨርሶ እየሄደ ነው። ስለዚህ እሱ የራሱ የሆነ የሬጉላቶሪ ፕሮሰስ አለ። ፖስት ዲፕሎይመንት ፎሎ አፖች አሉ። የሱን ሪከመንዴሽንም እና የሱን ሪፖርት እንጠብቃለን። ሞር ኢምፖርታንት እንል የዓለም አቀፉ የጤና ድርጅት የእሱም ሪከመንዴሽኖች እናያለን። ስለዚህ በእኛ ነባራዊ ሁኔታ አሁን የቫክሲን ጎርነቱን ይቀጥላል። ይህን ስል ግን ኖርማል ቪጂሊያንት ሆነን አስፈላጊ ሆነ መረጃ ግን ኖርማል የተባለውን ነገር እየተከታተልን ነው። ስለዚህ በዛ አይነት መልኩ ግን ክትሉ ላቱ ይቀጥል ይሆናል ማለት ኢትዮጵያ ክትባቱን መስጠቷን ስትቀጥል በሀገር አቀፍ ደረጃ ያሉ ተመራማሪና የሕክምና ቡድኖችን የቅርብ ክትትል ከግምት አስገብታ መሆኑን የተናገሩት አማካሪው ይሄ ማለት አዲስ ነገር አይደለም። አሁን ለኮቪድ አስራ ዘጠኝ ቫክሲን ሲሆን ትንሽ የተጋነነ መሰለ እንጂ በመድኃኒቶችም ከዚህ በፊት በነበሩት ቫክሲኖችም የነበረ ነገር ነው። አንዳንድ ሀገሮች ሪፖርት ሲያደርጉ፣ ስለዚህ ፕሪክሽናሪ ቴምፖራሪ ሰስፔንድ ይደረጋል። ከዛ በኋላ ያው ተመልሶ ይጀምራል። ስለዚህ አንዳንድ ሀገሮች አቁሞ ራሱ የጀመሩ ሀገሮች አሉ። ስለዚህ እኛ እነዚህ ሀገሮችን እንደዛ አይነት ሜር መውሰዳቸውን እኛ ሪስፔክት እናደርጋለን፣ እንደ ሀገር ማለት ነው። የአስትራዜኒካ ክትባትን ትልልቆቹ የአውሮፓ ሀገሮች ጥቅም ላይ እንዳይውል ማገዳቸው በታዳጊ ሀገሮች ላይ ቀላል የማይባል ተጽዕኖ ይኖረዋል። ይህንን ኢትዮጵያ እንዴት ታየዋለች? የተባሉት ዶክተር ሙሉቀን ተጽዕኖ መኖሩ እንደማይቀር ገልጸው ነገር ግን

ስለዚህ የተከታተል ያለ ነው። ቫክሲን ሮላቱ በቀር የጀመረው የሚያ ሁለት ሶስት ቀን ወረ ነው። የእስካሁን የክትባት ሂደቱን እና የገባው ክትባት መጠን እስከ መቼ ተሰራጭቶ እንደሚጠናቀቅም የጤና ሚኒስትር የክትባት አማካሪውን ዶክተር ሙሉቀን ዮሐንስን ጠይቀናቸዋል። ሰራዊቱ በጣም በጥሩ ሁኔታ እየሄደን ያለ በሁሉም ክልሎች በጥሩ ሁኔታ እና በሰላም እየሄደን ያለ ጤና ባለሙያዎችን በተመለከተ ቢበዛ ቢበዛ በሚቀጥሉት እንግዲህ ከሰባት እስከ አስር ቀናት እንግዲህ ሁሉም ክልሎች በተመሳሳይ የዝግጅት ምዕራፍ አይደለም ያለው። ስለዚህ አንዳንድ ክልሎች በጥሩ ሁኔታ እየሄደ ነው፣ አንዳንድ ክልሎች ግን አጠቃላይ ከነበራቸው የዝግጅት ምዕራፍ ጋር ተያይዞ በተወሰነ መልኩ እየሄደ ነው። ስለዚህ እኛ አጠቃላይ ጤና ባለሙያዎቹ በሙሉ ከትቦ ለመጨረስ ምናልባት እንግዲህ ከሚቀጥሉት ሰባት እስከ አስር ቀን በቅድ ደረጃ ይዘናል። ከዛም በፊት ቀን የሚጨርሱ የሚደረሱ ክልሎች ይኖራል። በሚቀጥለው ለሶስት ቀናቶች እስከ የሚጨርሱ ክልሎች ሊኖሩ ይችላል ብለን ኢትዮጵያ የመጀመሪያውን ዙር ሁለት ነጥብ ሁለት ሚሊዮን የአስትራዜኔካ ክትባት ኮቫክስ ከተባለው ጥምረት መረከቧ ይታወቃል። የዓለም ጤና ድርጅት ክትባቱ ተጓዳኝ የጤና ጠንቅ አለው በሚል ከተለያዩ ሀገሮች ለቀረበበት እግድ ምላሽ ይሰጣል ተብሎ እየተጠበቀ ነው። ኢትዮጵያ የኮሮና ተዋሲ ስርጭት በከፍተኛ ሁኔታ እየተሰራጨባት መምጣቱም ተደጋግሞ እየተገለጸ ነው። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ። የመጨረሻው የዜና መጽሄት ትንታኔያችን ላይ ደርሰናል። በአማራ ክልል ከ2012 ዓ ም ጀምሮ በሕክምና ሙያ ከተመረቁ ዶክተሮች መካከል 400 የሚሆኑት ስራ መቀጠር እንዳልቻሉ ተወካዮቻቸው አመለከቱም። በአነስተኛ በጀት ችግራችንን መፍታት እየተቻለ ሰሚ አጥተናል ሲሉም አማሯል። በግል ተቀጥሮ ለመስራት የሶስት ዓመት ልምድ መጠየቁም ብርቱ ተግዳሮት እንደሆነባቸው ገልጧል። ምሩቅ ሐኪሞቹ ለአንድ ዓመት ባህል በተደጋጋሚ መጠየቃቸውንም አሳውቋል። ባለፈው ሰኞ ጥያቄያቸውን በሰላማዊ ሰልፍ ለማሳየት ቢሞክሩም በጸጥታ ኃይላት ሳይሳካ መቅረቱን ተናግሯል። ሐኪሞቹ ዛሬ ለሶስተኛ ቀንም በአማራ ክልል ጤና ቢሮ ተገኝተው እንደነበር የባህር ዳሩ ወኪላችን አለምነው መኮንን የላክልን ዘገባ ይጠቁማል። ወደ ዘገባው እንለፍ። ከተለያዩ ዩኒቨርሲቲዎች ከ2012 ዓ.ም ጀምሮ ከተመረቁ የሕክምና ዶክተሮች መካከል አራት መቶ የሚሆኑት ስራ እንዳልተቀጠሩ የተመራቂ ስራ ፈላጊዎች ተወካዮች አመልክተዋል። ከተወካዮች መካከል ዶክተር አለማየሁ አባተ እንዳሉት ችግሮቻቸው እንዲፈቱላቸው በተደጋጋሚ ያደረጉት ጥረት አልተሳካም። አምስት መቶ ብንል ነው በጣም ከአምስት መቶ ደግሞ ወደ መቶ አካባቢ በተለያየ ምክንያት የተሻለን ቦታ አግኝተው ለቀው ሄደዋል። ሰው ያለነው አራት መቶ ነው። አራት መቶዎችን አኮሞዴት ማድረግ እየተቻለ ያለ በጀት ወይም ደግሞ ትንሽ በጀት አምስት ሚሊዮን እስከ ስድስት ሚሊዮን ማትሞላ በጀት ተበጅቶ እስከ ኔክስት አዲስ በጀት እስከሚለቀቅ የኛን ችግር መፍታት እየተቻለ ሰሚ ያጣ በቃ ለማንሳቢት። ሌላው ተወካይ ዶክተር መልካሙ ተሰማ በበኩላቸው በግል ተቀጥሮ ለመስራት የግድ የሶስት ዓመት የስራ ልምድ እንደሚያስፈልግ ጠቁመው ታዲያ ስራ ሳይቀጠር ልምድ የት ይገኛል ሲሉ ጠይቀዋል። በአጠቃላይ ሙያው እንዲጠላ እየተደረገ ነው የሚሉት ዶክተር መልካሙ የአማራ ክልል ጤና ቢሮም የሚሰጠው ምክንያት ተቀባይነት እንደሌለው ነው ያመለከቱት። ነገ ይፈታል፣ ከነገ ወዲያ ይፈታል በሚል ያላነሱ ኮሚቴዎች አቋቁመን ከፌዴራል እስከ ክልል ከአንድ ዓመት በላይ በፀሐይ በቆሩ በብርዱ የተመላለሱ እዚህ ያደሩ ኮሚቴዎች አሉ። መልስ የሚሰጥ ሴንሲቲቭ የሆነ አመራር የለም። ከክልሉ ርዕሰ መስተዳድር ጀምሮ እስከ ጤና ቢሮ ድረስ ሂደና ተስፋ ሰጠውናል። በተግባር አንድ እንዲህ ሁለት እንዲደረግ ብሎ የወሰነልን አካል የለም። በዚህ ምክንያት ቁጭ ብለን ሙያችንን ነው ዲፕሪሽት እያደረግን ነው ያለነው ማለት ነው። ችግሮቻቸውንም በሰላማዊ ሰልፍ ለመግለጽ ባለፈው ሰኞ ያደረጉት ሙከራ በጸጥታ ኃይሎች እንዳልተሳካ ዶክተር አለማየሁ ለዶቸበሌ ተናግረዋል። ከማንም ፖለቲካ አጀንዳ ሳንይዝ ከበስተጀርባችን የማንም ፖለቲካ አጀንዳ አንግበን ያልተጓዝን መሆኑን አሳውቀን ስንጓዝ ያው ምንም አይነት ሰልፍና ለህዝብ ማሳወቅ አትችሉም ተብሎ አስቆመውና የጸጥታ አካላቶች ናቸው ያቆሙት እያስቆሙና የታዘን ነው ነው የሚሉትኝ ትእዛዝ ከላይ ነው ምንም አይነት ግን እኛ ምንድን ነው ህጋዊ ለመሆን ሞክረናል በተቻለ መጠን ቀደም ብለን የሰልፉን የማሳወቅ ስራ ሰርተናል ከርዕሰ መስተዳደሩ እስከ ብልጽግና ከብልጽግና እስከ ጤና ቢሮ ከጤና ቢሮ እስከ ፖሊስ ኮሚሽንና ሰላምና ደህንነት ነው የሚመለከታቸው አካላት በሙሉ ህጋዊ የሆነ ደብዳቤ አስገብተን አሳውቀን ነው ሰልፉን የጀመርነው እንጂ ዝም ብለን እንደ ዘራፍ ብለን የጀመረነው ነገር አይደለም። ዶክተር መልካሙም ቢሆኑ የሰልፉን ክልከላ በጽኑ ኮንነውታል። የዚህ ሀገር ሰልፍ የሚደገፈው የገዢውን ፓርቲ የደገፈ ሰልፍ ብቻ ነው የሚፈቅድም። በቃ ችግርህን ማሰማት በሰልፍ አትችልም። መንገዱም ዝግዛግ ነው የሚሆንብህ፣ አይፈቀድልህም። ታዝባቸው ይሆናል ብዬ ገምታለሁ። እንዴት የጸጥታ አካላት ያዋክቡን እንደነበረ። ከድሮ ይሻል ይሆናል። አልደበደቡንም እንጂ አንድ እርምጃ እንዳንራመድ አንድራመድ ነው የከለከሉ፣ ተሰብስበን እንዳንሄድ እኛን። ሴኪር ሴፍ ኮዋርድ አድርገው ድምጻችን እንድናሰማ መፍቀድ እያለባቸው፣ ሌጋል ፕሮሴስ አሟልተን ተፈቅዶልን እያለ አንድም ስቴፕ አይሄዱም ነው የተባለው። የባህር ዳር ከተማ ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔ ዶክተር ታደሰ ዳኛቸው ሰልፉ ለምን ተከለከለ በሚል በስልክ ጠይቂያቸው ነበር ጉዳዩን በግልጽ እንደማያውቁትና ምናልባትም ያልተፈቀደ ሰልፍ ሊሆን ይችላል ብለዋል። የአማራ ክልል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር መሰረት ደባልቂም ዝርዝር ጉዳዩን እንደማያውቁ አመልክተዋል። ከሰልፉ አስተባባሪዎች አንዱ ዶክተር እንግዳ የሁ ግርማ ግን ሰልፍ እንደሚያደርጉ ለበርካታ መስሪያ ቤቶች ማሳወቃቸውን አብራርተዋል። አስገብተናል። ሰላም እና ደህንነት ፖሊስ ኮሚሽን፣ ርዕሰ መስተዳደር ምክር ቤት፣ አድማ በታይ ነው ምንድነው የሚባሉት፣ ሂውማን ራይትስ ኮሚሽን ኢትዮጵያ፣ አስተባባሪ ተቋም ያልገባ ቦታ አልነበረም። ተቋሙ በሙሉ አድርሰናል። እና ኖርማሊ ዴሞክራሲያዊ መብት ስለሆነ ማስገባት እንደምናደርግ ማሳወቅ ዶክተሮቹ ዛሬ ለሶስተኛ ጊዜ ይህ ዘገባ እስከተጠናቀረበት እስከ ቀኑ ስድስት ሰዓት ጊዜ ድረስ በአማራ ክልል ጤና ቢሮ ቅጥር ግቢ ውስጥ ነበሩ። የክልሉን ጤና ቢሮ የስራ ኃላፊዎች አስተያየት ለማካተት ላለፉት ሶስት ቀናት በስልክና በአካል ያደረጉት ጥረት አልተሳካም። ከቢሮ መግቢያ ላይ ያለው ማስታወቂያ እንደሚያሳየው ኃላፊዎች በስብሰባ ምክንያት ቢሮ ውስጥ የሉም። ዓለም ነው መኮንን ለዶችቬሌ ራዲዮ ባህር ዳር መጽሔተ ዜና በዚሁ ተጠናቀቀ።